የድሬዳዋ አስተዳደር ወጣቶች በክረምት የበጎ ፈቃድ አገልግሎት ተሰማርተው አስተዳደሩና ነዋሪውን በልዩ ልዩ ዘርፎች እያገለገሉ ናቸው ተብለዋል። የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ በተለይ ለቪዮ እንዳስታወቁት ወጣቶቹ በአሁኑ ሰዓት የሰላሳ ሶስት አረጋውያን ቤቶች እያደሱ ሲሆን የሌሎች አስራ አምስት ቤቶች እድሳትም ተጀምሯል ብለዋል። ቤታቸው ከታደሰላቸው የከተማዋ ነዋሪዎች መካከል በአስረኛው የአፍሪካ ዋንጫ ኢትዮጵያን ወክለው ከተጫወቱ ተጫዋቾች መካከል አንዱ የነበሩት አቶ አብዶ ሀሰን ይጠቀሳሉ። አቶ አብዶ በአቧራ የተሞላ የጣሳ ቤት ውስጥ ይኖሩ እንደነበር ገልጸው ቤታቸው ታድሶ ሲሰጣቸው የተሰማቸውን ደስታ እንዲ ገልጻሉ። ዛሬ ደስታ ሌላ ነው። ከጉድጓድ ውስጥ ነው የወጣ እዛ ውስጥ ነበር። በ198 ኢትዮጵያ ሞኬ ሲጫዋት ነበር ከዛ ከሀማሴን ከአምባሶራ ከጎርጊስ ከመቻል ሁሉ ሲጫወት ነበር። የአስረኛ አፍሪካ ዋንጫውም ሲከፈል ነበር። ግን ዛሬ ከጉድጓዱ ውስጥ ወጥቼ ወደ ህብረተሰብ የተቀላቀልኩት እና ዛሬ ደስታ ስለሆን ኮ የሚያስለቅሰኝ ደስታ ነው። ከጉድጓድ ውስጥ ነው የወጣው። ጉድጓድ ውስጥ ተቀብሬ ቤቱ ሁለት፣ ሶስት መኪና ነው የጨረሰው አፈር ሞልቶ፣ እነሱም ቴና ተሸገሩ። ቤቱም እነሱ ያፈርሱልኝ። ጣሳቤ ያው አይታችኋል ከሁን በፊት ያንን ጣሳ ቤት እነዚህ ሰራተኞች እስከ ማታ፣ አሁን ሰራተኞችን ከሌላ ሲያመጣ ምን አሉ 400 ብር ከፈለ እንኳን 400 እኔ ራሴ አንድ ብር ነው የምፈልጉ እነዚህ ሰራተኞች። በተለምዶ አዲስ ከተማ በሚባለው ሰፈር የሚኖሩት ወይዘሮ አረጋሽ የተባሉ የእድሜ ባለጸጋም ቤታቸው ከታደሰላቸው መካከል ነበሩ። ዝናብ በዘነበው ቁጥር የቤታቸው ጣሪያ ምንም ስለማይከላከል በዝናብ ይሰቃዩ እንደነበር የተናገሩት ወይዘሮ አረጋሽ ቤታቸው እስከሚታደስ ለ15ት ቀናት ጎረቤቶቻቸው ጋር ቆይተዋል። ቤቱን ሲረከቡም ደስታቸው ከፍተኛ ነበር። አሁን ተመስኪህን ይኸው ተመስኪህን ፈጣሪ ነው አይክፋ እናንተንም አይክፋቸው። እኛ ለምለማቸው አሁንም ለምለም ያብላቸው አሁንም ለምለም ሆኖ አሁንም ለምለም ሆኖ እና እንደዚያ ነው ያየሁት። ያለ እዛ ጊዜ ችግር፣ ብዙ ችግር፣ ቁጭ ብያ ከሰላም አጥቼ ማልቀስ ነው ወይ አዘንቦ ስመጣ ጭቃ ነው። እንዴት አባቴን ገብቼ ነው የምሰራው እዚህ ቤት ወይ መድኃኔዓለም ሁለቱም። አቶ አብዶና ወይዘሮ አረጋሽ ቤታቸው ታድሶ ከመረከባቸው ባሻገር የየሰፈራቸው ወጣቶች በግላቸው ባሰባሰቡት ገንዘብ የቤት ዕቃ ገዝተው አስረክበዋቸዋል። በዜሮ ሰባት ቀበሌ በአቶ አብዶ ቤት እድሳት በጎ ፈቃደኞችን ሲያስተባብር የነበረው ወጣት ፈልመታ መሀመድ በጎ ፈቃድ ለሌላ ሳይሆን ለራስ ደስታ ሲባል የሚሰራ ነው ይላል። ባይዘወ እኛ የተነሳሳ ነው ወጣት አደረጃጀት፣ አብዛኛው ጊዜ የምናሳልፈውን በበጎ ስራ ስለሆነ በየአመቱ የሚሰራለ በጋም አለ ክረምትም አለ። እስፔሻሊ በአብዛኛው የሚሰራው ክረምት በጎ ፍቃድ ስለሆነ አንደኛው የሚሰራው ለማህበረሰባችን ጊዜያችንን ጉልበታችንን አሳልፈን ለመስጠት ነው። በጎ ፍቃድም የሚባለው ለዛ ነው። ከዛ አንጻር ያው ክረምት ላይ የሚሰሩ ስራዎች አሉ። በአብዛኛው ጽዳት አለ፣ ደም ልገስ አለ፣ ቤት ጥገና አለ፣ ቤት ግንባታ አለ እና አዌርነስ አለ፣ ወጣቱ ላይ የሚሰራ ስፖርት አለ። ከአሁን ከኮሮና ጋር ተያይዞ ደግሞ ስፖርት ምናምን ስላለ አብዛኛው አዌርነስ እና ማህበረሰቡ ማዕድ ማጋራት፣ ቤት ለቤት ጥገና ካለም ጥገና ማድረግ፣ ድጋፍ የሚያስፈልጋቸውን ድጋፍ ማድረግ ምክንያቱም ማህበረሰብ በደገፍኩ ቁጥር ያሉትን ችግሮች ጋፕ እየፈጠርክ ነው የሚመጣው በአንተ ምክንያት የሚቆሙ ወጣቶች ብዙ ይኖራሉ። ማን ነው ችግር ቢኖርም። ከዚህ አንጻር በጎ ፈቃድ ለራስ ነው እንጂ ለሰው ብሎ አይሰራም። ለራሳችን ስንል ማህበረሰባችንን ስንጠቅም እኛም ተጠቃሚ እየሆንን ነው የምንሄደው። የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ የሚመሩት ተቋም ለቤቶች እድሳት የሚያስፈልጉ ግብዓቶችን በማፈላለግ ያሟላ እንደነበር ና በጎ ፈቃደኛ ወጣቶች ደግሞ በጉልበታቸው ና በሙያቸው አስተዋጽኦ ያበረክቱ እንደነበር አስታውቀዋል። በጎ ፈቃደኛ ወጣቶች ግን የአቅመ ደካሞችን ቤት ከማደስ ባሻገር በሌሎች ዘርፎችም አስተዋጽኦ እያበረከቱ መሆናቸውን አቶ ሻኪር ይናገራሉ። ከዛ ጎን ለጎን የደንብ እቀሳዎችም በየቦታው በጎ ፈቃድ አስመልክቶ በስፋት ነው እየተጠበቅ ያለው። የችግኝ ተከላ ፕሮግራም ደግሞ እንደ ሀገር አቀፍ የተጀመረው ደግሞ በስፋት ወጣቱ ከየትኛውን ጊዜ በላይ ነው የተሰማራ። ችግኝ ተከላውና አካባቢ የማጽዳቱ ስራ እና ስፔሻሊ አሁን ክረምቱ ላይ የችሹንቡን ያለ ደንጊ በሽታዎች ይነሳል ተብሎ ታሳቢ ስለሚደረግ እሱ ላይ ኦሪንቴሽን ተሰጥቷቸው በየቀበሌው እንዲሰማሩ የተደረጉበት ሁኔታ አለ እና እሱም በስፋት ማህበረሰቡን የማስተማር ሁኔታዎች ላይ እየሰማሩ ነው። ከድሬዳዋ ከተማ ነዋሪዎች ባሻገር በዙሪያው ያሉ የገጠር ነዋሪ ወጣቶችን በበጎ ፈቃድ ስራ ተሰማርተው እንደሚገኙ አቶ ሻኪር ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።